በምስራቅ አድርጌ የተለያዩ ወረዳዎች ባለፉት ሁለት ዓመታት ውስጥ ተፈናቅለው የነበሩ አብዛኞቹ ነዋሪዎች ወደ ቀድሞ ቀያቸው እየተመለሱ መሆናቸውን የዞኑ የኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም አስታውቀዋል። እንደ ወይዘሮዋ ገለጣም በዞኑ ካሉት ከ178000 በላይ ተፈናቃዮች 100000 የሚደርሱት ወደ ቀያቸው ተመልሰዋል። ተፈናቃዮችን ወደ ቀድሞ መኖሪያቸው የመመለሱ ሂደትም በምዕራብ ሀረርጌና በድሬዳዋም እየተሰራ መሆኑ ተነግረዋል። ይለናል፣ አዲስ ቸኮል ነው ያጠናቀረልን። ባለፉት ሁለት ዓመታት በኦሮሚያና ሶማሌ ክልል መካከል ተፈጥሮ በነበረው ግጭት ከቀያቸው ተፈናቅለው የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እየተመለሱ እንደሆነ የዞኑ የኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም በተለይ ለቪኦኤ አስታውቀዋል። ከሀምሳ ዘጠኝ ሺህ በላይ ተፈናቃዮች ወደ ቀድሞ ቀያቸው በመመለስ የባቢሌ ወረዳ ሰፊ ስራ የሰራ ሲሆን ሌሎች ወረዳዎችም የተለያየ መጠን ያላቸው ተፈናቃዮች መመለሳቸውን ወይዘሮ ቦንሲቱ ይናገራሉ። በተለያዩ ግጭቶች ምክንያት የተፈናቀሉ ሰዎች ነበሩ። ዘጠኝ ወረዳዎች ማለት ነው። እነዚህ ሰዎች መልሶ የማብሰር ስራ ካለፉት ሁለት ወራት ጀምሮ በባቢሌ ወረዳ ብቻ ሀምሳ ዘጠኝ ሺ አንድ መቶ ሰባ ሰባት ቤተሰብ ተመልሷል። ቁምቢ ላይ የተመለሱ አስራ ሶስት ሺ ሀምሳ ዘጠኝ ሰዎች አሉ መዩ አስራ ሁለት ሺ ሰባት መቶ ሀምሳ ሰባት ሚዳጋ ቶላ ላይ አምስት ሺ አንድ መቶ ሀያ ዘጠኝ ጉርሱም አራት ሺ ስድስት መቶ ሰባ አራት ሜታ ሁለት ሺ አንድ መቶ ዘጠና እና ፈዲስ ሁለት ሺ አንድ መቶ አስራ አምስት ሰዎች ተመልሰዋል ጭናክሰንና ጃርሶ ወረዳዎች ላይ አሁንም በርከት ያሉ ተፈናቃዮች የሚገኙ ሲሆን በጃርሶ ኦሮሞና ገሪ ሶማሌ ጎሳዎች መካከል እርቅ የተካሄደው በቅርቡ በመሆኑ እዚህ አካባቢ ተፈናቅለው የነበሩት ወደፊት ወደ ቀያቸው የሚመልሱ ይሆናሉ ተብሏል። ከሁለቱ ወረዳዎች ባሻገር ሌሎች ወረዳዎችን በቅርቡ ሊመልሷቸው የተዘጋጁ ሌሎች ተፈናቃዮች መኖራቸውንም ወይዘሮ ቦንሲቱ አስታውቀዋል። አሁን ወደ ቀድሞ ቀያቸው እየተመልሱ ያሉትን ለማቋቋም በነፍስ ወከፍ የሚያስፈልገው የገንዘብ መጠን አስቀድሞ ኑሯቸውን በሶማሌ ክልል መስርተው የነበሩና ከሶማሌ ክልል ተፈናቅለው በልዩ ልዩ የኦሮሚያ ዞኖች ቤት ተሰርቶላቸው ከአዲስ እየተቋቋሙ ካሉት የተለየ ነው ይላሉ ወይዘሮ ቦንሲቱ። ልዩነቱ ነው የሚሰላው። ለምሳሌ ከዚህ ሱማሌ ተፈናቅለው የነበሩ ዘንቻ ቀረድ የሚሆነውን ኦሮሚያ ውስጥ የነበሩ ሰዎች ያስፈልጋቸው የነበረው ሙሉ ነው። ቤቱም ጣሪያም፣ ግርግዳውም፣ የቤት እቃውም መደበኛ ስራ ስራ መፍጠርም ነው። ወጪ የሚያስፈልግ የነበረው ወደ ስራ የሚጀምሩበትን ራሱ ከመንግስት ነው የሚጠበቅ የነበረው። ቤቱ የለም እቃው የለም ሙሉ መቋቋሚያ ነበር የሚያስፈልገው ስለመጡ ማለት ነው። አዎ፣ አሁን እዚህ ያለው ግን የሚያስፈልጋቸው ቤቱ ራሱ ቅድም እንደነገርኩ ቤቱ አለ፣ ግድግዳው አለ፣ ጣሪያው ነው ጣሪያና በር ነው የሌለው። ስለዚህ ለዚህ የሚያስፈልገው ወጪ የቤቱን ጣሪያ የመሸፈኛና በር መግጠሚያ የቤት ውስጥ ቁሳቁስ መገልገያ ቁሳቁስ ብቻ የሚያስፈልግ ሲሆን ይተዳደሩ የነበሩት በብዛት በእርሻ ስራ ስለሆነ እርሻቸው ባለበት ሁኔታ ነው ያለው። እርሻቸውን የሚያርሱበት የእርሻ መሳሪያ ነው የሚያስፈልጋቸው። ስለዚህ የሚያስፈልገው ካፒታል የተለያየ ይሆናል ማለት ነው። አቅም ያለው ሁሉ የሚችለውን ድጋፍ እንዲያበረክት ጥሪ አቅርበዋል። በምዕራብ ሐረርጌም በመቻራ ወረዳ ተፈናቃዮች ወደ ቀድሞ ቀያቸው መመለስ መጀመራቸውን ከዞኑ ኮሚዩኒኬሽን ያገኘውን መረጃ ያመለክታል። በተመሳሳይ በድሬዳዋ አስተዳደር ቀደም ብሎ ተከስቶ በነበረው የብሔር ግጭት በድሬዳዋ ከተማ 08ና 09 ቀበሌ እንዲሁም በገጠር ቀበሌዎች በአምስት ካምፖች የነበሩ 7383 ተፈናቃዮች ወደ ቀድሞ ቀያቸው የተመለሱ መሆኑን የአስተዳደሩ የአደጋ ስጋት ስራ አመራር ኤጀንሲ ኃላፊ አቶ ሀርቢ ቡህ በተለይ ለቪ ያስታውቀዋል። በአስተዳደሩ በአሁኑ ሰዓት 5817 ተፈናቃዮች ያሉ ሲሆን ከእነኚህ መካከል ደበሌ ገጠር ቀበሌ የሚገኙትን 1570 ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ ከኦሮሚያ ክልል ተፈናቅሎ የመጡ 4247 የሶማሌ ተፈናቃዮች ደግሞ ወደ ቀድሞ ቀያቸው መመለስ አንፈልግም በማለታቸው በሶማሌ ክልል ቤት ሊገነባላቸው የጨረታ ሂደት መጀመሩን ባለፈው መዘገባችን ይታወሳል። የፌዴራል የአደጋ ስጋት ስራ አመራርና የሰላም ሚኒስትር በትላንት ኖት በሀገር አቀፍ ደረጃ በአጭር ጊዜ ውስጥ 800 ተፈናቃዮችን ወደ ቀያቸው ለመመለስ ማቀዳቸውን ያደረጉ ሲሆን በአሁኑ ሰዓት በድሬዳዋ የሚገኙት የሰላም ሚኒስትር ዴታዋ ወይዘሮ አልማዝ መኮንን በዚህ ረገድ በምስራቅ ኢትዮጵያ ያለውን ሁኔታ እየተከታተሉ መሆናቸውን ያገኘነው መረጃ ያመለከታል። ለአሜሪካ ድምጽ አዲስ ቸኮል ነኝ ከድሬዳዋ